አድማጮች በሌላ የኦሮሚያ ነክ ዘገባ በጉጂ ዞን ጉሮዶላ ወረዳ ሴረንሳር ከተማ ውስጥ ዛሬ የአካባቢው ነዋሪዎች ሰላማዊ ሰልፍ መውጣታቸውን ነዋሪዎቹ ይናገራሉ። ለኦሮምኛ ክፍል ባልደረባችን ቱጁቤ ኩሳ የተናገሩት አንድ የአካባቢው ነዋሪ እንዲህ ይላሉ። አኩመ ቤከሙ ሀለ የሮ ማ ብ ናኖ ኦሮሚያ ሳ ሩ ሞማን ገብሮ ሳንዳለጋሩ ከና እንደሚታወቀው በአሁኑ ጊዜ ጨቋኝ አገዛዝ በኦሮሚያ እየሰራ ያለውን አስመልክቶ ለሞቱት ወገኖች ካሳ ይከፈል፣ የታሰሩት ይፈቱ፣ ስርዓትና ግድያ ይቁም፣ በጉጂ ዞን እየተካሄደ ያለው የማዕድን ብዝበዛም ይቁም ነው ያሉት። ነዋሪዎች ለመፈክሮች ያሰሟቸውን ሲገልጡ የሀገር ሽማግሌዎች በተገኙበት በምርቃት በሰላም መጠናቀቁንም የአካባቢው ነዋሪ አመልክተዋል ከመንግስት በኩል ለመስማት ወደ ጎሮ ዶላ የኦፒዲዮ ጽህፈት ቤት ሀላፊ አቶ ገመዳ ዋሬ ደውላ ነበር ቱጅቤ ሰረንሰር ያናኬ ነገሩ ወደፈኖሳ አጋማቲ ከነቲታ የዋንጀድ ዋራ ሰረንሰር ወረዳችን ስር ነው ነገር ግን መረጃው እስካሁን አልደረሰንም አንድም አልሰማንም ነው ያሉት በሌላ በኩል ደግሞ በምስራቅ ሐረርጌ ዶባ ወረዳ በምስራቅ ችፍራ ከተማ የተቃውሞ ሰልፍ መካሄዱን ነዋሪዎቹ አመልክተዋል። ሰልፉ በመንግስት ኃይሎች መበተኑንና ድብደባ የተፈጸመባቸው መሆኑን የተናገሩት እነኚሁ ነዋሪዎች ድብደባና እስራት ተፈጸመ ስላሉት ግን በመንግስት በኩል መልስ ለማግኘት የተደረገው ጥረት እስካሁን አልተሳካም። እንደተሳካ እናቀርባለን።